የወጣቶች ዓለም በየትኛውም የዓለማችን ክፍል ይሁን በአሁኑ ሰዓት ከሽብር ጥቃት ጋር በተያያዘ የአንድ ሃይማኖት ስም በተደጋጋሚ ይጠራል፤ እስልምና። ከዚህ ጋር በተያያዘ በርካታ የእምነቱ ተከታዮች ነጻነታቸው የተገፈፈ እንደሆነ ይናገራሉ። በስራ አጥነት በጦርነትና በቀውስ ተስፋ ለቆረጠው ሙስሊም ወጣት ምንም እንኳን የመጨረሻ መጽናኛው ቢሆንም ከሃይማኖቱ ጋር በተያያዘ በርካታ ጥያቄዎች ተደቅነውበታል። ብዙ ጊዜ ስለ ወጣቶች እናወራለን ከእነሱ ጋር የምንነጋገርበት ጊዜ ግን ውስን ሲሉ አቡዳቢ ውስጥ የሚገኘው የታባህ ተቋም ኃላፊ አባስ ዩናስ ይወቅሳሉ። እንደ ዩናስ በርካታ ሙስሊም ወጣቶች በእምነት ላይ መልስ ያላገኙላቸው ወይም ግልጽ ያልሆኑላቸውና ከሌሎች መልስ የሚያፈላልጉበት ጥያቄዎች አሏቸው። ወጣት አረቦች ሃይማኖታቸውን በሚመለከት ምን እንደሚሰማቸው ለማወቅ ተቋሙ መጠይቅ አዘጋጅቶ ነበር። በዚህ መጠይቅ ዕድሜያቸው ከ15 እስከ 34 የሆኑ የስምንት የአረብ ሀገራት ዜጎች ተካፍለዋል። ከሀገራቱ መካከል ሞሮኮ፣ ግብጽና ሳውዲ አረቢያ ይገኙበታል። ከሞላ ጎደል ሁሉም በመጠይቁ የተሳተፉት ወጣቶች ሃይማኖታቸውን የሚያጠብቁ እንደሆነ ገልጸዋል። ይሁንና አሁን አሁን ከእስልምና ጋር ተያይዘው ያለው እውነታ ብዙም አያስደስታቸውም። ተሳታፊዎቹ ከቀረቡላቸው ጥያቄ አንዱ አሁን ያለው ዘመናዊ አኗኗር እንደ አንድ ሙስሊም በእምነታቸው ላይ ግራ መጋባት ፈጥሮ እንደሆነ ነበር። በአራት ሀገራት አብዛኞቹ ይህን ጥያቄ አዎ ሲሉ መልሰዋል። እንደዚህ አይነት ግራ መጋባት ይሰማቸዋል። ሶስት ሀገራት ግን አይ ሲሉ ነው የመለሱት። ግራ መጋባት አይሰማቸውም። ራሷን ከውጭው ዓለም ገለል አድርጋ በምትገኘው ሳውዲ አረቢያ ውስጥ ከተጠየቁት ወጣት ሙስሊሞች ከአስሩ ስምንቱ ሃይማኖታቸውን በተመለከተ ብዙም የውጭ ጫና አይሰማቸውም። ይህ የአእምሮ ተቃርኖ ነው፣ አብዛኛውን ጊዜ በማህበረሰቡ ዘንድ ታዋቂ እየሆነ ከመጣው የአኗኗር ዘይቤ ጋር የተያያዘ ነው ሲሉ አባስ ዩናስ ያብራራሉ። ዘመናዊው የመገናኛ ዘይቤ እና የምዕራቡ ባህል ተጽዕኖ በተወሰነም ደረጃ ቢሆን አንዳንዶች እስልምናን ከሚረዱት ተቃርኖባቸዋል ይላሉ። አብዛኞቹ ተጠያቂዎች ስለ እምነቱ ያላቸውን አስተሳሰብ ወይም ግንዛቤ ዝም ብለው ማለፍ አይፈልጉም እምነቱ ከዘመናዊ አኗኗር ጋር አብሮ የሚሄድና የተጣጣመ መሆን እንዳለበት ገልጸዋል እንደውም በሶስት ሀገራት በተደረገው መጠይቅ በእስልምና ላይ ለውጥ ቢደረግ ይመርጣሉ በሁሉም ሀገር ማለት ይቻላል አብዛኞቹ በእስልምና ህግ ወይም ይዘት ላይ ብቻ ሳይሆን የእምነት ሰበካው ላይም ለውጥ እንዲደረግ ፈልገዋል እስካሁን ወንድ የሃይማኖት ሰባኪዎች በሚያመስኑበት ሃይማኖት ወደፊት የበለጠ ሴት ዒማሞችና ሰባኪዎች ይሹ እንደው ለወጣቶቹ ሌላው የቀረበላቸው ጥያቄ ነበር። ሁሉም ሀገሮች ይህን ጥያቄ አዎ ሲል የመለሰው አብላጫው ህዝብ፣ የበለጠም ሴት ዒማሞችና ሰባኪዎችን ይሻል። ወንድና ሴቱን እኩል ነው የሚያዩት። ይህ የሚያመለክተው በአረቡ ማህበረሰብ ዘንድ የሴቶችን ሚና መልሶ ማስተማር እንደሚያስፈልግ ነው። ይህ ደግሞ ቀደም ሲልም በአካባቢው የሚታወቅ ነገር ነው። ይህ ደግሞ ራሱን እስላማዊ መንግስት ሲል የሚጠራው አክራሪ ቡድንም ይሁን የአልቃይዳ ተቋምን ይንጻረራል። አባስ ዩናስ እንደሚሉት የሴቶች ሚና ብቻ ሳይሆን በአጠቃላይ የቡድኖቹ አመለካከት በተጠያቂዎቹ ዘንድ ተቀባይነት አልነበረውም። ከተጠያቂዎቹ ዘጠና በመቶ በላይ እስላማዊ መንግስትም ሆነ አልቃይዳ የሚያራምዱትን ሃይማኖታዊ አስተሳሰብ በአጠቃላይ ወይም በይበልጥ ከእስልምና ጋር የማይገናኝ እንደሆነ ነው የተናገሩት እና ማንኛውንም አክራሪ ቡድን ያወግዛሉ። ሰባት ከመቶ የሚሆኑት ተጠያቂዎች በአንጻሩ በአክራሪዎቹ ቡድን ተቋም ሙሉ በሙሉ ይስማማሉ። ለአክራሪው ቡድን አሸባሪዎች ለመመልመል አሁንም እድሉ ሰፊ ነው። እንደ ተጠያቂዎቹ ከሆነ ወጣቶች አሸባሪ ቡድኖችን የሚቀላቀሉበት ሶስት ምክንያቶች አሉ። እነሱም ጠንካራ የአክራሪዎች ሰበካ፣ የግንዛቤ ማነስና በሀገራቸው ያለው የፖለቲካ ጫናና ሙስና ናቸው። ከዚህም በተጨማሪ አብዛኞቹ ተጠያቂዎች ለአክራሪዎች መስፋፋት የምዕራቡ ፖለቲካ የሚሆን ራሱ እስልምና ምክንያት አይደሉም ባይ ናቸው። ለእነሱ በዋነኛነት ተጠያቂዎቹ የሀገራቸው ፖለቲካና የሃይማኖት ሰባኪዎች ናቸው። ወደ ጀርመን ስንመለስ ከታዋቂ የዩቲዩብ አዘጋጆች ጋር በመተባበር የጀርመን የፖለቲካ ትምህርት ማዕከል አክራሪነትን ለመታገል ቪዲዮ አዘጋጅቷል። ጂሃድ ምንድን ነው? ካላፊስትስ ቁረን ሰውን ለሽብር ይጠራል ወይና ሌሎች ጥያቄዎችን በማንሳት ማዕከሉ በኢንተርኔት የሚሰራጭ የማብራሪያ ቪዲዮ ነው ያዘጋጀው። የጀርመን የሀገር አስተዳደር ሚኒስትር ቶማስ ዴሚዜር የኢንተርኔት መረቡን ለአሸባሪዎች ብቻ ልንተውላቸው አይገባም ሲሉ ተናግሯል። 16 በታዋቂ የዩቲዩብ አዘጋጆች የተቀናበሩት ቪዲዮዎች ኢላማ ያደረጉት ነባሮቹን የመገናኛ ብዙኃን ለማይጠቀሙ ወጣቶች ነው። ለፕሮጀክቱ ደግሞ ድጋፍ ያደረገው የጀርመን መንግስት ነው። ቪዲዮው ባለፉት ሳምንታት ብቻ ግማሽ ሚሊዮን ያህል ጊዜ ተጎብኝቷል። በተለይ በምዕራቡ ዓለም ሙስሊሞች ላይ ያለው ጥርጣሬ ከጊዜ ወደ ጊዜ እየጨመረ መጥቷል። ጎልቶ የሚታየው ወደ አውሮጳ በሚሰደዱ ሙስሊም ተገን ጠያቂዎች ላይ ነው። በፌስቡክ የተቋቋመው አንድ ጸረ እስልምና ቡድን ቼክ ሪፐብሊክ ውስጥ የቀኝ የፖለቲካ ፓርቲ ደጋፊዎች አግኝቷል። በዚህ ሳምንት መጨረሻ ቡድኑና ቡድኑን የሚደግፉ ከትምህርት ቤት በኋላ ከጎረቤት ሀገራት ጭምርም አደባባይ እንዲወጡ ሰልፍ ጠርቷል። ማ በርካታ ተመሳሳይ ነገር አለን በአውሮጳ የስልምና መስፋፋትን ስለምንቃወም ይህንን ማስቆም እንፈልጋለን። የሕዝቡ ነጻነትና መብት እንዲከበር የፔጊዳን ዓላማ እንጋራለን። ባለፈው ወር ብቻ ጀርመን ውስጥ በሚንቀሳቀሰው የጸረ ስልምና ቡድን ፔጊዳ አነሳሽነት ከ14 ሀገራት የተውጣጡ የጸረ ስልምና ተወካዮች ፕራግ ላይ ተገናኝተዋል። ዘም ቀኝ ጽንፈኞቹ በአውሮፓ ደረጃ ተጣምረው የሚሰሩበትን ስምምነት ፈጽመዋል። ወደ ዩናይትድ ስቴትስ ያመራን እንደሆነ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ፕሬዝደንት ከሆኑ ለመጀመሪያ ጊዜ ባለፈው ሮብ ባልቲሞር ውስጥ የሚገኝ አንድ መስጊድ ጎብኝተዋል። ኦባማ በሀገራቸው ሙስሊሞች ላይ ያለውን ጥላቻና ስጋት ክፉኛ በማውገዝ አንዳንድ ሙስሊሞች እንደ ሁለተኛ ደረጃ ዜጋ እንደሚሰማቸው የጻፉት ደብዳቤዎች ይጠቅሳሉ ሲሉ ፕሬዚደንቱ ተናግረዋል። በተመሳሳይ ጊዜ ኦባማ በመካከለኛ ምስራቅ ለሚፈጠረው መጥፎ ነገር ሁሉ ተጠያቂዋ ዩናይትድ ስቴትስ ናት የሚለውን አስተሳሰብ የሙስሊም መሪዎች መቃወም አለባቸው ሲሉ አሳስበዋል። በዩናይትድ ስቴትስ የሀገሪቱ አንድ ከመቶ ሕዝብ ማለትም ሶስት ሚሊዮን ገደማ ሙስሊሞች እንደሆኑ ይታመናል። ሮብለት ይፋ በሆነ አንድ የሕዝብ መጠይቅ ጥያቄ ከቀረበላቸው 29 ሰዎች መካከል 11 ከመቶ በዩናይትድ ስቴትስ ከሚኖሩ ሙስሊሞች ግማሽ ያህሉ ሙሉ በሙሉ ጸረ አሜሪካ ናቸው ብለው ያምናሉ። እንግዲህ መጠይቅ የቀረበላቸው ወጣት ሙስሊሞች እስልምናን በምን አይነት መልኩ እንደሚመርጡ ተናግሯል። በአንድ በኩል ዘመናዊ አኗኗርና የምዕራቡ ዓለም ተጽዕኖ በእምነታቸው ላይ ግራ መጋባት እንደፈጠረባቸው ገልጸዋል። በሌላ በኩል ከአሸባሪነት ጋር በተያያዘ በተለይ በምዕራቡ ዓለም ሙስሊሞች ላይ ያለው ጥርጣሬ ከጊዜ ወደ ጊዜ ምን ያህል እንደጨመረና በመንግስት ደረጃ ጸረ እስልምና ለመታገል ስለሚደረገው ጥረት የዛሬው የወጣቶች ዓለም ዝግጅት ተመልክቷል። ሳምንት በሌላ ርዕስ እንገናኝ። ልደት አበበ ነኝ። ጤና